ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ25 ና በ30 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ። የሐሙስ መጋቢት 10 2007 ዓ ም ዝግጅታችን ተጀመረ። ገና ይስጥልን አድማጮች እንደምን አምሻችሁ፣ እንደምናምሽታችኋል። ክቡራትና ክቡራን አድማጮቻችን የምሽቱ አስተናጋጆቻችሁ እኔ ሰሎሞን አባትና እኔም አዲስ አበበ ነን። ፖሊሲው ወደ ትግበራ በሚከባበት ሰዓት በተጠናከረ መልኩ ሥራ ሲጀምር ከውጭ ጥገኝነት ተላቀን በራሳችን ሪሶርስ የሀገራችን ተለጆች የምንችልበት አቅም ይፈጠራል። በግብርና ሚኒስቴር የምግብ ዋስትና ማስተባበሪያ ዳይሬክተር አቶ ብርሃኑ ወልደ ሚካኤል ናቸው የሰማችኋቸው። በአብይ ርዕስ ዘገባለን። ለዋና ዋና ዜናው አዲሱ፣ በሽብርተኝነት የተከሰሱ ተቃዋሚ ፓርቲ መሪዎች ቃላቸውን እንዲሰጡ ሲታዘዙ አሸባሪዎች እኛ አይደለንም ኢህአዴግ ነው አሉ። የአልሻባቡ መሪ መገደሉን ፔንታገን ማለት የዩናይትድ ስቴትስ መከላከያ ሚኒስቴር አስታወቀ በእስራኤሉ ምክር ቤታዊ ምርጫ ሁለተኛ ሆኖ የጨረሰው ጽዮናዊ የአንድነት ፓርቲ በቤንጃሚን ናታንያሁ የጥምር መንግሥት ውስጥ አልካፈልም አለ የሚሉ ይገኙበታል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። በእነ ዘላለም ወርቅ አገኘው የክስ መዝገብ በሽብርተኝነት የተከሰሱት የተቃዋሚ ፓርቲ መሪዎች የእምነት ክህደት ቃላቸውን እንዲሰጡ በዳኞች ሲታዘዙ፣ አሸባሪዎች እኛ ሳንሆን አሸባሪው ህወሀት ኢህአደግ ነው አሉ። የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ዛሬ በዋለው ችሎት ለሁሉም ተከሳሾች ድርጊቱን አልፈጸምንም በሚል ቃላቸውን እንደመዘገበ ገልጧል። ፍርድ ቤቱ የአቃቤ ሕግ ምስክሮች የሚቀርቡበትንም ቀን ቀጠሮ ሰጥቶታል። በመጽሔት ላይ ዘገባ እናክላለን። አደን ጋራር በሚል ተቀጥያ ስም የሚታወቀው የአልሻባቡ መሪ አደን አህመድ ኢስቅ በመገደሉ የሶማሊያው ፌዴራላዊ መንግሥት ድጋፉን ገለጸ። የዩናይትድ ስቴትስ መከላከያ ሚኒስቴር ትናንት ረቡዕ እንዳረጋገጠው አንድ የዩናይትድ ስቴትስ ሰው አልባ አይሮፕላን ወይም ድሮን አዳን ጋራር የነበረባትን ተሽከርካሪ ባለፈው ሳምንት አውድሟል። ከቃታር ለቪኦኤ ቃላቸውን የሰጡት የሶማሊያ ውጭ ጉዳይ ሚኒስትር አብዲሳላም ሀድሊ የኦማር ሲናገሩ የአዳን ጋራር መገደል የዩናይትድ ስቴትስና የሶማሊያ መንግስት ትብብር ውጤት ነው ብለዋል። ሚስተር ኦማር አክለውም በሶማሊያ ሕዝብ ላይ ይሁን ወይም በሌሎች አገሮች ሕዝቦች ላይ ወንጀል ፈጽሞ ሶማሊያ ውስጥ እኖራለሁ ማለት ዘበት ነው ብለዋል። አዳንጋራር በ2013ቱ የዛሬ ሁለት ዓመት በተፈጸመው የኬንያ ዌስትጌት የገበያ አዳራሽ ላይ በደረሰው ጥቃትም እጁ እንደነበረበት የዩናይትድ ስቴትስ የመከላከያ መስሪያ ቤት አመልክቷል። በሰሜን ምስራቅ ናይጄሪያ የሚካሄደው ግጭትና ኃይል ተጠቃሚነት በሳህል ክልል የፀጥታ ችግር በመፍጠር የመሻሻሉን እድል አደጋ ላይ እንደጣለ አንድ ከፍተኛ የተባበሩት መንግስታት ድርጅት ባለሥልጣን ገለጡ። በሳህል ክልል የሰብአዊ ረዴት የሚያስተባብሩት ሮበርት ፓይፐር የቦኮ ሐራም አማጽያን በፈጠሩት ቀውስ ምክንያት የመንግሥታቱ ድርጅት ለሰብአዊ ረድኤት የመደበውን ገንዘብ ከቀውስ ወደ መከላከል ተግባር ለማዋል እንዳይገደድ የገንዘብ መዋጮ ለማግኘት እየተሯሯጠ እንደሆነ አስታውቀዋል። በዚህም ላይ መጽሔታችን በኋላ ማብራሪያ ያክልበታል። በእስራኤሉ የፓርላማ ምርጫ ሁለተኛ ሆኖ የጨረሰው የተቀናቃኙ የጽዮናዊ ህብረት ፓርቲ ናታንያሁ በሚመሠርቱት ጥምር መንግሥት ውስጥ መካተት እንደማይፈልግ መሪው ኢሻቅ ርዞግ አስታወቁም። ሄርዞግ ለእስራኤሉ የጦር ኃይል ራዲዮ በሰጡት ቃል ፓርቲዬ ይህን ጠባብ የቀኝ ክንፍ መንግሥት መታገሉን ይቀጥላል ብለዋል። የናታንያሁ ሊኩድ ፓርቲ ከ120 የምክር ቤት መቀመጫዎች ሰላሳ ያህሉን አግኝቶ ማሸነፉ አይዘነጋም። ይህ በእንዲህ እንዳለ ቤንጃሚን ኔታንያሁ እንደገና የእስራኤል ጠቅላይ ሚኒስትር ሆነው መመረጣቸውን አስመልክቶ የዩናይትድ ስቴትስ የተወካዮች ምክር ቤት የሪፐብሊካንና ዲሞክራቲክ ፓርቲዎቹ ሕግ አርቃቂዎች የተለያዩ አስተያየቶችን ሰጥተዋል። ሪፐብሊካኖች ጠንካራና ግልጽ ብዛት ያላቸው፣ ዴሞክራቶች ደግሞ ጥንቃቄ የተሞላበት አስተያየት ነው የሰጡት። የአሜሪካ ድምፁ ማይክል ብራውን አንዳንዶቹን የምክር ቤት አባላት አነጋግሮ ተከታዩን አጠር ያለ ዘገባ አጠናቅሯል። ሶሎሞን ክፍሌ ያቀርበዋል። እስራኤል ምርጫዎችን በማካሄዷ የሁለቱም ፓርቲዎች ሕግ አርቃቂዎች መደሰታቸውን ቢገልጹላትም በሰነዝሯቸው ተጨማሪ አስተያየቶች ላይ ግን ግልጽ ልዩነት ተንጸባርቋል። የሪፐብሊከን ፓርቲው አንጋፋ ሴናተር ኦሪን ሃች በሚስተር ኔታንያሁ ዳግም መመረጥ ደስታቸውን በግልጽ ሲናገሩ ቢቢ እያሉ በመጥራት ነው። ቢቢ በዓለም ላይ ካየኋቸው በጣም ጠንካራ ሰዎች አንደኛው ነው። ይህን ምርጫ በማሸነፋቸው ብዙ ምስጋና ሊሰጣቸው ይገባል። እኔ በግሌ የምርጫ ውጤት የእስራኤልን ጥቅም ያስጠብቃል ብዬ አስባለሁ። ህዝቡም ይህንን አማራጭ በመውሰዱ ደስተኛ ነኝ። ሪፐብሊካኖች በሚመሩት የተወካዮች ምክር ቤት አፈ ጉባኤ ጆን ቤይነር በትዊተር አማካይነት ለቤንያሚን ኔታንያሁ የእንኳን ደስ ያለው መልእክት ያስተላለፉ ሲሆን በእስራኤልና አሜሪካ መካከል የቆየው ጠንካራ ግንኙነት ቀጥሎ ማየት እንደሚመኙም ገልጸውላቸዋል። በንጽጽር አብዛኞቹ ዲሞክራቶች አስተያየት ሲሰጡ ግን ሚስተር ኔታንያሁን ፈጽመው በስም አልጠቀሱም። ሴናተር ቦብ ኬሲ የዩናይትድ ስቴትስና የእስራኤል ግንኙነት ጠንካራና ሊቋረጥ የማይችል ነው ነው ያሉት የእስራኤልን ደህንነት በማስጠበቅ ላይ ብቻ ሳይሆን ወደ አንድነት ያመጡንን እሴቶች በማረጋገጡም ላይ ይሆናል። ድጋፍ የምንሰጠው በየትኛውም ምርጫ ላይ የምናሰምርበት ቁም ነገር ይህ ነው። ሌላው ዲሞክራት ሴናተር ሪቻርድ ብሉመንታል በበኩላቸው ተመሳሳይ የተመዘነ አስተያየት የሰጡ ሲሆን ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ወደፊትም ተባብረን መስራቱ ቀጥሎ ማየት እሻለሁ። በመካከለኛው ምስራቅም ሰላም ይወርድ ዘንድ እንጥራለን ብለዋል። የእስራኤሉ መሪ በቅርቡ ለዩናይትድ ስቴትስ ኮንግረስ ንግግር ባደረጉበት ወቅት የኢራንን የኑክሌር ፕሮግራም አስመልክቶ ሊደረስ ይችላል የተባለውን ስምምነት መንቀፋቸው ብዙዎቹን ዲሞክራቶች አስቆጥቷል። ትናንት ቱኒዚያ ውስጥ በሚገኘው ብሔራዊ ሙዚየም ላይ የተፈጸመውንና በአብዛኛው የውጭ አገር ቱሪስቶች የሆኑ 23 ሰዎች የተገደሉበትን ጥቃት ያደረስኩት እኔ ነኝ ሲል ራሱን እስላማዊ መንግስት ብሎ የሚጠራው አሸባሪ ቡድን አስታወቀ። እስላማዊ ቡድን ይፋ ባደረገው መግለጫው ጥቃቱ የተቀደሰና እስላማዊቷን አገር ቱኒዚያን ባረከሱ ከሃዲያን ላይ መፈጸም የነበረበት ነው ብሏል። ከትናንቱ ጥቃት ጋር በተያያዘ የቱኒዚያ ባለሥልጣናት ታዲያ ዛሬ ሐሙስ ዘጠኝ ተጠርጣሪዎችን በቁጥጥር ሥር አውለዋል። የፕሬዝዳንቱ ቢሮ ተጠርጥረው እስር ላይ ስለዋሉት ሰዎች የሰጠው ዝርዝር መግለጫ የለም። ጥቃቱ ትናንት ረቡዕ እንደተካሄደ ፖሊስ በወሰደው እርምጃ የሴኔላቢዲ እና ሐቲም ካችናው የተባሉ ሁለት ታጣቂዎች መገደላቸው ታውቋል። በጥቃቱ ከተገደሉት መካከል ሀያዎቹ የውጭ አገር ቱሪስቶች ሲሆኑ ሶስቱ ግን ቱኒዚያውያን መሆናቸው ታውቋል። የማላዊው ፕሬዚደንት በአልቢኖው ግድያ እጃቸው ያለበትን ሁሉ አድኖ መያዝና ተገቢውን ቅጣት መፈጸም ያስፈልጋል ሲሉ ጥሪ አቀረቡ። ፕሬዚደንት ፒተር ሙታሪካ ዛሬ ሐሙስ ለመላው የአገሪቱ ሕዝብ ባሰሙት መልእክት ድርጊቱ አረመኔያዊ መሆኑን አመልክተው የደህንነት ኃይሎች እነዚህን ገዳዮች አድነው እንዲይዙ መመሪያ ሰጥተዋል። የደህንነቱ መሥሪያ ቤቶች በንቃትና በተጠንቀቅ እንዲሆኑና ለጥቃቱ ለጠለፋውና ለግድያው ተጠያቂ የሆኑት በሙሉ እየታደኑ እንዲያዙ ለአገር ውስጥ አስተዳደር ሚኒስትሩ መመሪያ ሰጥቻለሁ። በተጨማሪም የወንድሞቻችንና እህቶቻችን ደህንነት እንዲጠበቅ ለሚኒስትሩና ለፖሊሱ ዋና አዛዥም መመሪያ ደርሷል። ፕሬዚደንት ፒደር ሙታሪካ በተጨማሪም የጥቃቱ ተጠርጣሪ የሆኑት በሙሉ ጥብቅ ምርመራ እንዲካሄድባቸው ለፍርድ ቤት ትዕዛዝ መተላለፉን ተናግረዋል። የዩክራይን የተኩስ አቁም ስምምነት በሥራ እስከሚተረጎም ድረስ የአውሮፓ ኅብረት ሩሲያ ላይ የጣለውን ማዕቀብ ለማቆየት እንዳቀደ ተገለጠ። ብራስልስ ውስጥ ከተካሄደው የሁለት ቀናት ስብሰባ በኋላ የአውሮፓ ኅብረቱ ምክር ቤት ፕሬዝዳንት ዶናልድ ታስክ ለጋዜጠኞች ሲናገሩ የተኩስ አቁሙ ስምምነት ሙሉ ለሙሉ ገቢራዊ እስኪሆን ድረስ ሩሲያ ላይ ጫና ማድረግ የግድ ነው ብለዋል። ዩክሬንን ለመርዳት ከሚቻልባቸው አማራጮች አንዱ ሚንስክ ላይ የተደረሰው ተኩስ የማቆም ውል ሥራ ላይ እስኪውል ሩሲያ ላይ የተጣለውን ማዕቀብ ማጥበቅ እንደ ብቸኛው አማራጭ ነው። ይህም ዩክሬን ድንበሯን መልሳ የምታስጠብቅበት የመጨረሻው አማራጭ ነው። የጀርመኗ ቻንስለር አንጌላ መርክልም ወደ ብራስልስ ከመሄዳቸው በፊት ለምክር ቤታቸው አባላት ባሰሙት ቃል ዩክራይንን ለማዳን ሩሲያ ላይ ማዕቀብ ማጥበቁ አማራጭ የሌለው መፍትሄ እንደሆነ ተናግረዋል። የሚኒስክ ስምምነት ገቢራዊ እስከሚሆን ድረስ ባለፈው ሐምሌ ወር ሩሲያ ላይ የተጣለውን ማዕቀብ ማንሳት ተገቢ አይደለም ነው ያሉት ቻንስለር አንጌላ መርክል። እስላማዊ መንግሥት ነኝ የሚለው ቡድን ተዋጊዎች ያዚዲ በሚባሉት ህዳጣን ሙስሊም አማንያን የተካሄደውን የዘር ማጥፋትን ጨምሮ በእነሱ ላይ ማለት ነው የጦርነትንና በሰብአዊ ፍጥሮች ላይ የሚፈጸሙ ወንጀሎችን ፈጽመዋል ሲል ከተባበሩት መንግስታት ድርጅት የሰብአዊ መብቶች ጥበቃ ዋና ኃላፊ ዛሬ ሐሙስ ይፋ የሆነው ሪፖርት አመለከተ። ለተባበሩት መንግስታት ድርጅት የሰብአዊ መብቶች አስጠባቂ ምክር ቤት የቀረበው የዚህ ሪፖርት ዝርዝር ከአንድ መቶ በላይ ከሆኑ ሰለባዎች የተገኙ የግድያዎች፣ የጠለፋዎች፣ የሰቆቃዎች እና የልዩ ልዩ የመብቶች ጥሰቶችን መረጃ አቅርበዋል። እነዚህም ወንጀሎች በአብዛኛው የተፈጸሙት ቡድኑ ኢራቅ ውስጥ ከፍተኛ ውድመት ካካሄደበት ካለፈው ሰኔ ወር አንስቶ እንደሆነ ተመልክቷል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ25 ሜትር ባንድ በ11965 እና 12140 ኪሎ ሄርስ በ31 ሜትር ባንድ በ9435 እና በ9755 ኪሎ ሄርስ እንዲሁም በናይል ሰዓት ከዋሽንግተን ዲሲ በቀጥታ የሚተላለፍላቸው የዛሬ ሐሙስ መጋቢት 10 2007 ምሽት ፕሮግራም ነው። በኢትዮጵያ በሱዳንና በግብፅ መካከል የፊታችን ሰኞ የስምምነት ሰነድ ይፈረማል ተብሎ እየተጠበቀ ነው። ይሄ አሁን ያልካቸው ነገሮች በእኛ በኩል በተደጋጋሚ ሲያነሷቸው በነበረውም ጊዜ ተቀባይነት የሌለው ጉዳይ ነው። የዳም ውሃ መቀነስ፣ የዳሙ ከፍታ መቀነስ፣ ሌሎች የመሳሰሉት በዚህ ዙሪያ ተቀባይነት የላቸውም። አቶ አለማየሁ ተገኑ የኢትዮጵያ የውሃ ኤነርጂና መስኖ ሚኒስትር ናቸው። የፊታችን ሰኞ በኢትዮጵያ በሱዳንና በግብፅ መካከል ይፈረማል ስለተባለው ሰነድ ከሰጡን ማብራሪያ የተቀነጨበ ነው። ሰፋ ያለ ዘገባ ይዘንበታል። አሁን የዕለቱ አብይ ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በቅርቡ በሚኒስትሮች ምክር ቤት የጸደቀው የኢትዮጵያ የማኅበራዊ ጥበቃ ፖሊሲ የማስተዋወቅና የቅድመ ዝግጅት ስራ ከተሰራ ደረጃ በደረጃ ተግባራዊ እንደሚደረግ ተገልጧል። ፖሊሲው አገሪቱ ራሳቸውን መመገብ ስለማይችሉ ዜጎች አቅርቦት ለማሟላት የምትሰራበት መሆኑን አንድ የግብርና ሚኒስቴር የስራ ኃላፊ አስረድተዋል። እስክንድር ፍሬው ነው ዘገባውን የላከልን። የኢትዮጵያ የማህበራዊ ጥበቃ ፖሊሲ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በሚሰበስቡት የሚኒስትሮች ምክር ቤት የጸደቀው ከሁለት ወራት በፊት መሆኑ ተጠቁሟል። ፖሊሲው ሀገሪቱ በተለይ ራሳቸውን መመገብ የማይችሉ ዜጎቿን አቅርቦት ለማሟላት የምትሰራበት መሆኑን በግብርና ሚኒስቴር የምግብ ዋስትና ማስተባበሪያ ዳይሬክተር ብርሃኑ ወልደ ሚካኤል ለጋዜጠኞች አብራርተዋል። በሚኒስትሮች ምክር ቤት የጸደቀው የዚህ የማህበራዊ ጥበቃ ሶሻል ፕሮቴክሽን ፖሊሲ የሚለው እያንዳንዱ ዜጋ በተለይም ከድነት ወላይ በታች ያለና በጣም የከፋ ድነት ሲያለ በራሱም ራሱን መመገብ የማይችለው ሀገሪቷ እንደ ሀገር የማቅረበ ኃላፊነት ያለበትና ስለዚህ ፖሊሲው ወደ ትግበራ በሚገባበት ሰዓት በተጠናከረ መልኩ ስራ ስንጀምር ከውጭ ጥገኝነት ተላቀን በራሳችን ሪሶርስ የሀገራችን ተረጂዎች የምንችልበት አቅም ይፈጠራል። መቼ ይጀምራል ስራ? ከሁለት ወር በፊት በሚዲያ ከሰማችሁት የዚህ ባለቤት ሆነው የሚያስፈጽመው የሰራተኛና ማህበራዊ ጉዳይ ሚኒስትር ነው። ጆይንትሊ ደግሞ የግብርና ሚኒስር አብረን በጋራ ነው የሚሰራው። ፖሊሲው በሚቀረጽበት ሰዓት በፌዴራል ደረጃ ላይ ፕላትፎርም ተፈጥሮ የፕላትፎርሙ ሰብሳቢና ምክትል ሰው ኮቼር ግብርና ሚኒስትር ሆኖ ነው እየሰራ ነው ያለው። ፖሊሲውን ተግባራዊ ለማድረግ የዝግጅት ስራዎች እንደሚሰሩ የገለጹት አቶ ብርሃኑ ደረጃ በደረጃ የተለያዩ የሀገሪቱን አካባቢዎች ለማዳረስ እንደሚሞከር አስረድተዋል። የማስተዋወቅ ስራዎች መስራትና ከዛ በየክልሉም የማስታወቅ ስራ ከተሰራ በኋላ ወደ ትግበራ ሴ መግባት ስራዎች ይጀመራል። ፌደራል ነው በ28 ዓመት አሁን የቅድመ ዝግጅት ስራዎች ተሰርተው የአፈፃፀም ተግባራዊ የምንገባ ነው የሚሆነው። ግን በአንድ ጊዜ የማህበራዊ ጥበቃ ፖሊሲው ጸድቋል በሚል አጠቃላይ ድፍን ኢትዮጵያን ከበድ የሚያደርግ እንቅስቃሴ አይኖርም። ግን ምዕራፍ በምዕራፍ እንደ አቅም እንደሚኖሩ የሰው ኃይል ዝግጅትና የሪሶርስ አቅም ድርጅት እየታየ እየሰፋ ሄዶ ሀገሪቷ የዚህ የድህነትን የመቀነስ ስትራቴጂና የዚህ የማህበራዊ ጥበቃ ፖሊሲውን ተግባራዊ የምታደርግ ነው የሚሆነው። በአሁኑ ጊዜ በሀገሪቱ በቂ የምርት መጠን መኖሩን የሚናገሩት የግብርና ሚኒስቴር የስራ ኃላፊ የሚቀረው ጥያቄ ለተለያዩ አካባቢዎች እንዴት እናዳርስ የሚለው ነው ብለዋል። ኢትዮጵያ በምግብ ራሷን ችላለች ሲሉም ከዚህ ቀደም በተለያዩ ባለስልጣናት የተጠቀሰውን መረጃ አጠናክረዋል። በምግብ ሰብል ራስ ከመቻል አንጻር በአሁኑ ሰዓት ኮ በሀገሪቷ የሚመረተውን ምርት የሰብል ምርት ከሀገሪቷ ህዝብ ጋር ብናካፍለው ለዓመት ለአንድ ቤተሰብ የሚያስፈልገውን የምርት መጠን ማምረት ወደሚቻልበት ደረጃ ላይ ተደረሰ ነው ያለበት። ስለዚህ ከዚህ ስንነሳ በምግብ ራሳችን ችለናል ማለት የሚያስችለን ደረጃ ላይ ያለው ቁጥሩ ይነግረናል። ለምሳሌ የሚመረተው በዓመትና አሁን ያለን የህዝብ ብዛት ወደ 87 ሚሊዮን ደርሷል። ነው እየተመረተ ያለው ደግሞ አጠቃላይ ሚት 254 ሚሊዮን ሲሆን ኩንታል ይህን ከህዝቡ ጋር ስናካፍለውና አንድ ቤተሰብ በዓመት ከሚያስፈልገው ኮንሰምሽን ጋር ስትመለከተው በምግብ ራስ መቻለን ያሳያል። ነገር ግን ችግሩ ምርቱ ያለበትና ምርት የሌለበት አካባቢ አለ። ስለዚህ ከአንዱ ከተመረተበት አካባቢ ወደ ሌላው አካባቢ ላይ ወስዶ የማዳረስ ስራዎች እና የመሳሰሉት የማቀናጀት ስራዎች ያለመሰራታቸው ነው በአንዳንድ አካባቢዎች ላይ የምግብ እጥረት የሚታየው እንጂ በአጠቃላይ በሀገሪቷ የተመረተውን ምርት ለሀገሪቱ ሕዝብ ፍጆታ በቂ ሆኖ ባለመገኘቱ አይደለም። በሀገር ውስጥ ለሚፈጠሩ ችግሮች በሀገር ውስጥ አቅም ምላሽ ለመስጠት የሚያስችል አቅም ለመፍጠር እየተሰራ መሆኑንም ነው አቶ ብርሃኑ የገለጹት። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ከአሜሪካ ድምፅ መጽሔትን ነው ያዳመጣችሁት። የሰማችሁት የዕለቱ አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። በእነ ዘላለም ወርቅ አገኘው የክስ መዝገብ በሽብርተኝነት የተከሰሱት የተቃዋሚ ፓርቲ መሪዎች የእምነት ቃላችሁን ስጡ ተብለው በዳኞች ሲጠየቁ አሸባሪዎች እኛ ሳንሆን አሸባሪው ህወሓት ይህደግ ነው ብለው መለሱ። የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ዛሬ በኋላው ችሎት ለሁሉም ተከሳሾች ድርጊቱን አልፈጸምንም በሚል ቃላቸውን እንደመዘገበ ገልጧል። ፍርድ ቤቱ የአቃቢ ህግ ምስክሮች የሚቀርቡበትንም ቀነ ቀጠሮ ሰጥቷል። መለስካቸው አማህ ነው ዝርዝሩን የላከው። የፌዴራሉ ከፍተኛ ፍርድ ቤት 19 ኛው ወንጀል ችሎት ዛሬ ረፋዱ ላይ የነዘላለም ወርቅ አገኘሁን ጉዳይ ማየት የጀመረው በማስጠንቀቂያ ነበረ። በሰጠው ማስጠንቀቂያ መሠረት ሁሉም ተከሳሾች በሚቀጥሉት ደቂቃዎች የእምነት ክህደት ቃላቸውን የሚሰጡት ድርጊቱን ፈጽም ያለሁ ወይንም ድርጊቱን አልፈጸምኩም በሚሉት ቃላት ብቻ እንዲሆን ነበር። አንደኛው ተከሳሽ ዘላለም ወርቅ አገኘሁ ለቀረበለት ጥያቄ ክሱ በአቃቢ ሕግና በፖሊስ ተቀናብሮ የቀረበ ሐሰተኛ ክስ በመሆኑ መልስ የለኝም ብሏል። ሁለተኛው ተከሳሽ የአንድነት ለዲሞክራሲና ለፍትህ ፓርቲ የአመራር አባል የነበረው ሀብታሙ አያሌው ደግሞ በቀረበው ክስ ላይ ሐሳብም ሆነ ፍላጎትም እንደሌለኝ የከሰሰኝ ያውቃል። እኔ የቆምኩለትን ፓርቲ እኔን በማሰር ስላፈረሰው አቃቢ ሕግን አመሰግነዋለሁ ብሏል። ፍርድ ቤቱ እዚሁ ላይ አስቁሞታል። ሦስተኛው ተከሳሽ ዳንኤል ሽበሽም የአንድነት ለዴሞክራሲና ለፍትህ ፓርቲ አመራር አባል ነበረ። እሱም ስለ ሽብር ሲነገር ለመጀመሪያ ጊዜ የሰማሁት ከኦሳማ ቢንላደን ሲሆን፣ ለሁለተኛ ጊዜ የሰማሁት ከአቶ መለስ ዜናዊ ነው። እኔም ሆንኩ የቆምኩለት ዓላማ ይህንን የሚገልጽ አይደለም። አሸባሪው ይሄ አዴግ እንጂ እኔ አይደለሁም። ይህን ሁሉ ያደረገው ፓርቲን ለማፍረስ ነው ሲል ፍርድ ቤቱ እዚሁ ላይ አስቆመታል። አራተኛው ተከሳሽ የአረና ትግራይ የአመራር አባል አብርሃ ደስታ ቃሉን ከመስጠቱ በፊት ፍርድ ቤቱ መመሪያውን እንደገና እንዲከተል አሳስቦታል። ይሁን እንጂ ያ የእኔ ሐሳብ አይደለም፣ እናንተ የፈለጋችሁትን ጻፉ፣ እኔን የመናገር መብቴን አትንፈጉኝ ሲል ጥያቄ አቀረበ። በዚሁ መሠረት አቶ አብርሃ ሲናገር፣ አሸባሪ ህወሓት ኢህአዲግ ነው፣ ብቸኛ አሸባሪና ንጹሐንን እያሸበረ ያለው እሱ ነው፣ ከሳሽና ማፊያ ደህንነት በቡድን ሆነው ሲል ፍርድ ቤቱ አስቆመውና ድርጊቱን አልፈጸምኩም በሚል ቃሉ እንደተመዘገበ ገልጾለታል። አምስተኛው ተከሳሽ የሰማያዊ ፓርቲ የአመራር አባል የሸዋሳ ሰፋ የሚናገረው ለመጨረሻ ጊዜ ስለሆነ አታቋርጡኝ ሲል መጀመሪያ ፍርድ ቤቱን ተማጸነ። ፍርድ ቤቱ እንደፈቀደለትም በሕገ መንግሥቱ አንቀጽ 78 ንዑስ ቁጥር አራት ላይ ልዩ ፍርድ ቤት ማቋቋም የሚከለክል ቢሆንም የጦር ኃይሎች ፍርድ ቤት በሚመስል አሰራር 19ኛውን እንጀል ችሎት እያዋከበን ይገኛል ሲል ፍርድ ቤቱ እንደገና አስቆሞታል። በፓርቲ አባልነታቸው የማይታወቁት ሌሎች ተከሳሾችም በተመሳሳይ መንገድ ቅሬታቸውን የሚገልጹ ኃይል ቃሎች እየተናገሩ የእምነት ክህደት ቃል አሰጣጡ ሥርዓት በብዙ ውዝግብ ተጠናቋል። ፍርድ ቤቱ የአቃቢ ሕግን ሀሳብ በመጨረሻ ላይ ጠይቋል። አቃቢ ሕግም ተከሳሾቹ በሙሉ ክደው የተከራከሩ በመሆናቸው ምስክሮቹን ለማሰማት ቀጠሮ ጠይቋል። ፍርድ ቤቱም አቃቢ ሕግ ምስክሮቹን ለግንቦት 13 14 ና 17 ቀን አቅርቦ እንዲያሰማ ቀጠሮ ሰጥቷል። በነዘላለም ወርቅአገኘሁ የክስ መዝገብ አራቱን የተቃዋሚ ፓርቲዎች አመራር አባላት ማለትም ሀብታሙ አያሌው፣ ዳንኤል ሽበሺ፣ አብርሃም ደስታና የሸዋሳ አሰፋን ጨምሮ ዘላለም ወርቅአገኘሁ፣ ዮናታን ውልዴ፣ አብርሃም ሰለሞን፣ ሰለሞን ግርማ፣ ባህሩ ደጉና ተስፋዊ ተፈሪን አቃቤ ህግ በሽብር ወንጀል ክስ መስርቶባቸው ከወራት በፊት ጀምሮ ውህን ቤት እንደሚገኙ አይዘነጋም። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መጽሔቱ አሁንም ይቀጥላል። በሰሜን ምስራቅ ናይጄሪያ የሚካሄደው ግጭትና ኃይል ተጠቃሚነት በሳህል ክልል የጸጥታ ችግር በመፍጠር የመሻሻሉን እድል አደጋ ላይ እንደጣለ አንድ ከፍተኛ የተባበሩት መንግስታት ድርጅት ባለሥልጣን ገልጸዋል። በሳህል ክልል የሰብአዊ ረድኤት የሚያስተባብሩት ሮበርት ፓይፐር የቦኮ ሐራም አማጽያን በፈጠሩ ቀውስ ምክንያት የመንግሥታቱ ድርጅት ለሰብአዊ ረድኤት የመደበውን ገንዘብ ከቀውስ ወደ መከላከል ተግባር ለማዋል እንዳይገደድ የገንዘብ መዋጮ ለማግኘት እየተሯሯወጠ እንደሆነም አስታውቀዋል። ሊሳ ሽላይን ከጄኔቫ ዘገባ ልካለች። አዳነች ፍሰሐ እየታቀርበዋለች። በሳሕል ክልል የተባበሩት መንግሥታት ድርጅት የሰብአዊ ረድኤት አስተባባሪ ሮበርት ፓይፐር በሰሜን ምሥራቅ ናይጄሪያ ያለው ሁኔታ በፍጥነት እየተባባሰ መሄዱን አስገንዝበዋል። አሁን በተሰማራሁበት ስራ ከሁሉም በላይ እንቅልፍ የሚነሳኝ ነገር ይህ ጉዳይ ነው። ናይጄሪያ ውስጥ ከአንድ ሚሊዮን በላይ የሚሆኑ ሰዎች ከመኖሪያቸው ተፈናቅለዋል። በብዙ መቶ ሺዎች የሚቆጠሩት ደግሞ ወደ አጎራባች አገሮች ሄደዋል። እነዚህ ስደተኞች የሚሄዱት ከዓለም እጅግ ድሃ ወደሆኑት ማኅበረሰቦች ነው። ናይጄሪያ ውስጥ ከፍተኛ ቀውስ ነው ያለው። ለእንዲህ ዐይነቱ ከፍተኛ ቀውስ ምላሽ ለመስጠትም በሰሜን ምሥራቅ ናይጄሪያ ብቻ ሳይሆን በቻድ በካሜሩንና በኒጀር የምናካሄዳቸውን ሥራዎች እያፋጠንን ነው። የተባበሩት መንግሥታት ድርጅት በአፍሪቃው ሳሕል ክልል ዘጠኝ አገሮች ላሉት በሚሊዮኖች የሚቆጠሩ ሕዝቦች ሁሉ ሰብአዊ ረድኤት ለማቅረብ የሁለት ቢሊዮን ዶላር መዋጮ ለማግኘት በቅርቡ ዘመቻ ጀምረዋል የሚያስፈልገው ገንዘብ መጠን ያለፈውን አመት ያህል ነው ይሁንና ባለፈው ዓመት በበቂ ምግብ እጦት ለተጎዱት ልጆችና ለተመሳሳይ አስቸኳይ ረድኤቶች የዋለው 250 ሚሊዮን ዶላር በያዝነው አመት በክልሉ ከመኖሪያቸው የተፈናቀሉትን ሰዎች ለመርዳት ይውላል ብለዋል ፓይፐር ቀጥለውም ባለፈው አመት በአገር ውስጥ ከአካባቢያቸው የተፈናቀሉት ወይም ከአገር የተሰደዱት ሰዎች ብዛት 1.6 ሚሊዮን እንደነበር አሁን ግን እጥፍ እንደሆነ ጠቁመዋል። የያዝነውን አመት የጀመርነው ከሶስት ሚሊዮን በላይ በሚሆኑ ከመኖሪያቸው የተፈናቀሉ ወይም ድንበር ተሻግረው በተሰደዱ ሰዎች ነው። እነዚህ ሰዎች የሚሰደዱት ከሰሜን ማሊ፣ ከሰሜን ምስራቅ ናይጄሪያ፣ ከማዕከላዊ አፍሪካ ሪፑብሊክ ወይም ከዳርፉር ሊሆን ይችላል። እነዚህ አካባቢዎች የሳህል አካል ባይሆኑም ስደተኞቹ መጠጊያ ፍለጋ ወደ ሳህል ክልል እየገቡ ነው። በሳህል ክልል የተባበሩት መንግስታት ድርጅት የሰብአዊ ረድኤት አስተባባሪ የሆኑት ሮበርት ፓይፐር በስደተኞች ተቀባይ ሀገሮች ላይ ያለው ጫና እጅግ ከባድ እንደሆነ ለአሜሪካ ድምፅ ሬዲዮ ተናግረዋል። ለምሳሌ እጅግ ድሃ ከሚባሉት ሀገሮች አንዷ የሆነችው ኒጀር በሰሜን ምስራቅ ናይጄሪያ የተሰደዱት ከአንድ መቶ ሺህ በላይ የሚሆኑ ስደተኞችን አስጠግታለች። ካሜሩንም ስልሳ ሺህ ስደተኞችን ታስተናግዳለች። ከአንድ መቶ ሺህ በላይ የሚሆኑ በአገር ውስጥ የተፈናቀሉ ሰዎችም አሏት። እንዲህ አይነቱ ክስተት ታዲያ ኒጀርን በመሳሰሉት አገሮች ሴፍቲኔትን፣ የምግብ ዋስትናን፣ የተመጣጠነ ምግብ ፕሮግራምን በመሳሰሉት ሊኖር የሚችለውን መሻሻል አደጋ ላይ ይጥላል። ስለሆነም የተባበሩት መንግስታት ድርጅት ሂደቱን በጥሞና እየተከታተለው ነው ሲሉ ፓይፐር አስገንዝበዋል። ወደ መጨረሻው የምሽቱ የመጽሔት ርዕስ እናልፋለን። እስላማዊ መንግሥት ብሎ ራሱን የሚጠራ ቡድን የጦርና በሰብአዊ ላይ የሚፈጸም ወንጀል እንዲሁም የዘር ማጥፋት ወንጀል ተጠያቂ ሳይሆን እንዳልቀረ አንድ የተባበሩት መንግሥታት ድርጅት ያወጣው ሪፖርት አስታውቋል። የመንግሥታቱ ድርጅት ያወጣው አዲስ ሪፖርት የተጠናቀረው አይሲስ እንደ አውሮፓ አቆጣጠር ካለፈው 2014 ዓ.ም ሰኔ ወር አንስቶ እስካለፈው የካቲት ወር ድረስ ቡድኑ በስፋት የፈጸማቸውን የጭካኔ አድራጎቶች ያጠቃለለ መሆኑን ጠቅሳ፣ ሊሳ ሽላይን ከጄኔቫ ዘገባ ልካ ቆንጅታዬ ታቀርባለች። የመንግስታቱ ድርጅት የሰብአዊ መብቶች ኮሚሽነር ይፋ ያደረገው አዲስ ሪፖርት በዘጠኙ ወራት ጊዜ ውስጥ በኢራቅ አይሲስ ጥቃቶቹን ሲያደርስ ሲያዩ ወይም ደግሞ ራሳቸው ከጥቃቱ በህይወት ያመለጡ ከአንድ መቶ በላይ ምስክሮችን ቃል መሰረት አድርጎ የተጠናቀረ ነው። በተለይ እጅጉን የሚሰቀጥጠው የጥቃቶቹ አስከፊነት ደረጃና የተፈጸሙበት አኳኋን መሆኑን መርማሪዎቹ ይናገራሉ። ጽንፈኞቹ የአይሲስ ተዋጊዎች ግድያ፣ ሰቆቃ፣ አስገድዶ መድፈርን የመሳሰሉ ጥቃቶችን አድርሰዋል። ሰዎችን በወሲብ ባርነት ይዘዋል። በግድ ሃይማኖት አስቀይረዋል፣ ልጆችን ለተዋጊነት መልምለዋል ያለው ሪፖርቱ፣ እነዚህ ረገጣዎች በሰብእና ላይ በሚፈጸም ወንጀል እና በጦርነት ወንጀል ውስጥ የሚካተቱ መሆናቸውን ሪፖርቱ ጠቅሷል። በኢራቅ የተባበሩት መንግሥታት ድርጅቱ መርማሪ ቡድን መሪ ሱኪ ሱኪናግራ የአይሲስ ተዋጊዎች ኢራቅ ውስጥ ሆን ብለው አቅደውና አደራጅተው በፈጸሙት ወንጀል የቀራቸው አንድም ማህበረሰብ የለም ብለዋል። በመሰረቱ ያ በብሔረሰብና ና በሃይማኖት ህብር የከበረ የኢራቅ ማህበረሰብ ሙሉ በሙሉ መንኮታኮቱን ነው ያስተዋል ነው። በተለይ በያዚዲዎች ላይ ባደረሷቸው ጥቃቶች፣ ግድያዎቹን የሚፈጽሙበት መንገድ በህዝቡ ላይ ከባድ አካላዊና አእምሮዊ ጉዳት ማድረሱን ተመልክተናል። ልጆችንም በግድ አግዘው ወስደዋል። የጥቃቶቹም ዓላማ ያዚዲዎችን እንደ ህዝብ ማጥፋት ነው። አይሰል የፈጸመው ጥቃት በዘር ማጥፋት ሊፈረጅ የሚችል ነው የምንለው ለዚህ ነው። የተባበሩት መንግስታቱ ሪፖርት ጽንፈኛ እስላማዊ ተዋጊዎቹ በስፋትና በተቀነባበረ መንገድ የፈጸሙትን ዘግናኝ ጥቃት በተመለከተ በዝርዝር ዘግቦታል። ጽንፈኞቹ ወንዶቹን ያዚዲዎች ሲገሉ ሴቶቹን ጠልፈው እየወሰዱ በግላጭ ይሸጧቸዋል ወይም ለያሸባሪው በሽልማትነት ይሰጧቸዋል ብሏል። የስድስት ዓመት ሴቶች ልጆች ሳይቀሩ በተደጋጋሚ ተደፍረዋል አሊያም በባርነት ተሽጠዋል። በርካታ ወንዶች ልጆች ለመርማሪዎቹ በሰጡት ቃል መሰረት በመቶዎች ወይም በሺዎች የተቆጠሩ ልጆች በጽንፈኞቹ ለተዋጊነት ተመልምለዋል። የስምንት ዓመት ልጆችን ሳይቀር አስገድደው አስልመዋቸዋል። ጦር መሳሪያ አጠቃቀም አሰልጥነዋቸዋል። አንገት ቆርጠው ሲገሉ ቆመው እንዲመለከቱ ያደረጓቸው መሆኑን በተደጋጋሚ ነግረውናል። እምቢ ያሉ እንደሆነ ይደበድቧቸዋል። ጽንፈኛው ቡድን ውስጥ ገብተው የሚዋጉ በርካታ የውጭ ዜጎች መኖራቸውንም አረጋግጠናል ያሉት የተባበሩት መንግሥታቱ ባለስልጣን አንዳንዶቹ ምዕራባውያን ሲሆኑ ብዙዎቹ ግን የአጎራባች ሀገሮች ዜጎች እንደሆኑን የተናገሩት አገሮቹን ለመዘርዘር ግን ፈቃደኛ አልሆኑም። በኢራቅ የጸጥታ ኃይሎችና ደጋፊ ሚሌሽያዎቻቸውም የሰብአዊ መብት ረገጣ ስለመፈጸሙ ተአማኒ መረጃ ደርሶናል ሲሉ የተባበሩት መንግስታት ድርጅት የሰብአዊ መብት ምርመራ ኃላፊዋ አክለው ተናግረዋል። አጠቃላይ ሁኔታው ለዓለም አቀፉ ወንጀል ፍርድ ቤት እንዲመራ ሪፖርቱ ጥሪ ያቀርባል። ክቡራትና ክቡራን አድማጮች ዝግጅቶቻችንን እየተከታተላችሁ ያላችሁት በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ነው። በእጅ መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ተጠቀሙ። በኢንተርኔት ደብሊው ደብሊው ደብሊው ዶት አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ብላችሁ ዌብሳይታችን ላይ የተለያዩ መረጃዎችን፣ ዜናዎችን ታገኛላችሁ። በፌስቡክ እና በትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን። በስቱዲዮ ቴክኒሽያኑ ኦድሬስ ሬጅስ፣ ፕሮግራሙን እየመራልን ያለው ቴሌ ላይምባክ ነው። እንዲሁም አስተናጋጆቻችሁ እኔ ሰሎሞን አባትና እኔም አዲሱ አበበነን። እስቲ አሁን ከእናንተ የስልክ አስተያየቶች ጥቂቶቹን እናደመጥ ናችሁ ሰላም ናችሁ ወይ? የፕሮግራማችሁ በጣም አድናቂ ነኝ። በየቀኑ በየቀኑ ነው መከታተላችሁ ሰኞ ያቀረባችሁት የአስተያየት ላይ በደብዳቤ የገለጹት አዲስ አበባ ቦሌ ኤርፖርት፣ አሁን ላይ ከስድስት ወር በፊት ሄጄ የነበረ ጊዜ እንዳሉ ሰውዬው እንደተናገሩት እዛ ጋር የሚያስተናግዱት ልጆች ዘረፋ ነው። ያ ዘረፋ ያለ ፍላጎት ቀን ለማውጣት ይፈልጋሉ። ከዛ ሞጫ ላይ መቶ ብር ምናምን ክፍል ይለዋልና በብርም አለ የሚጠይቁ በዶላር ነው የሚጠይቁ እና ብዙ አይነት ጥሩ ያሉ ነገሮች ነው እዛ ጋር የሚደረጉት እና አገር ስትገባ የሚሰማን ስሜት እንዳለ ነው የሚያጠፉት ገና እና እዚህ ላይ ተጨማሪ አስተያየት ለመስጠት ነው አመሰግናለሁ በዳሉ ነኝ ከሽካጎ ቮይስ ኦፍ አሜሪካን እንደምን ዋላችሁ በመጀመሪያ አክብሮቴና ፍቅሬን ለመግለጽ ቆዳለሁ አሁን በዜናቸው ትንተና ተሰማ የሁለት ነጥብ ስምንት ሚሊዮን አመት ቅሪተ አካል እንደተገኘ ነገራቸውኝ። በጣም በጣም የሚያስደስት ዜና ነው። ጥሩ ነው። ደስ የሚል ነው። ነገር ግን የኔ አሁን ጥያቄ ትንሽ እንደ ክርስትና እንደ ኦርቶዶክስ ሃይማኖት ተከታይነቴ እንግዲህ የሰው ልጅ ተፈጠረ እንደሚባለው ጌታችን መድኃኒታችን ኢየሱስ ክርስቶስ እንደነገረን በመጽሐፍ ቅዱስ አምስት ሺህ አምስት መቶ ዓመት ነው። አሁን ደግሞ ጌታ ከተወለደ በኋላ ማለትም ሁለት ሺህ አስራ አራት ብንል አምስት ሺህ አምስት መቶ እና ሁለት ሺህ አስራ አራት ስንደምሮ ሰባት ሺህ ስልሳ አራት ይሆናል። ይሄ ታዲያ ትንሽ ስለተጋጨብኝ ከመጽሐፍ ቅዱሱ ጋር ግልጽ አድርጉልኝ። ቅሬተ አካሉ የተገኘው ከሁለት ነጥብ ስምንት ዓመት ሚሊዮን ነው። ይህም ማለት በሌላ ወርድ ከአዳም በፊት ነበሩ ሰዎች ማለት ነው ወይስ እንዴት ነው? እባካችሁ የሊቃውንት አባቶችን ጠይቃችሁ ወይንም እናንተ ያላችሁ ተጨባጭ ማስረጃ ካላችሁ ግልጽ አድርጉልኝ። አመሰግናለሁ። የዘውትር አድማጫችሁ ከቨርጂኒያ አርሊንግተን ነኝ። መልካም ምሽት። ስለ አስተያየቶቻችሁን እናመሰግናለን። ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን ስትልኩ በተሰጠው መመሪያ መሠረት አኑሩልን። ኢሜይል ለምትጠቀሙ አድራሻ ሆርን አት ቪኦኤ ኒውስ ዳት ካም ነው። በተለይ አሁን መጨረሻ ላይ አስተያየት የሰጡን አድማጭን በተመለከተ በአጠቃላይ የተገኙ ሳይንሳዊ ግኝቶችን ውጤቶች ነው እኛ የምናቀርበው። ወደ ሃይማኖት ጉዳይ መግባት አልፈለግንም፣ ወይም ወደዛ ጉዳይ አልዘለቅንም። ለማንኛውም ዝግጅቶቻችንን፣ ተመሳሳይ ቅንብሮቻችንን በተለያዩ ዝግጅቶች እያዝንላችሁ እንመልሳለን። እንግዲህ የዜናና የትንታኔው መጽሔት አስተያየቶቻችሁም የሚስተናገዱበት ክፍለ ጊዜ ተጠናቋል። የተከበራችሁ አድማጮች አሁን ለአብይ ጾሙ መዲናና ዘለሰኛ በለማ ገብረ ሕይወት እናሰማችሁ። ክቡራትና ክቡራን አድማጮች፣ የክርስትና እምነት ምዕመናን፣ የጾሙ ጊዜ የጥሞና የመልካም ጾም እንዲሆንላችሁ እየተመኘን ወደፊትም ከመዲናውም ከዘለሰኛውም ከቅኔውም የተለያዩ እንደዚህ ጣዕመ ዜማዎችን ይዘንላችሁ እንመለሳለን። አሁን ወደ ተከታዩ ዝግጅታችን እንለፍ። አዲስ አበባ ላይ ከምሽቱ ሦስት ሰዓት ከሰላሳ አምስት ደቂቃ ሊሆን ጥቂት ሰከንዶች ይቀራሉ። ባህልና ማህበረሰብ በአማርኛና በግዕዝ ቋንቋ የሚዘወተረው ዘይቤ በቅርጽ በይዘትና አቀራረቡ ከመደበኛው ስነ ግጥም የምናውቀውን መንታ ትርጓሜ አዘል ዓይነተኛ መለያውን የተሻገረ ምንነቱን የሚያስቃኝ ይሆናል። የባህልና ማኅበረሰብ ፕሮግራም አዘጋጅ አሉላ ከበደ ለእንግዳው ማብራሪያ ሲያስተዋውቅ ነው። እንግዳው መጋቢ ሐዲስ ሸቱ አለማየሁ የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የሐዲሳት ትርጓሜ መምህር ናቸው። ወደ ዝግጅት መጋቤ ሐዲስ ሸቱ አለማየሁ፣ የቅኔ ጉዳይ ሲነሳ አነጋገሩም በራሱ ጥያቄ የሚጋብዝ ይመስላል። ቅኔ ዘረፈ ወይም ቅኔ ዘረፋ ነው የሚባለው። ለመሆኑ ለምንድን ነው ዘረፋ መባሉ? ዘረፋ ማለት እንግዲህ ዘራፊው አስቦ ይዘርፈዋል እያ የተዘረፈው ባለ ንብረቱ ግን አያውቀውም። በድንገት የሰው ንብረት መውሰድ ማለት እኮ ነው። አማርኛው ሲተረጉም ማለት መቼም የገዛ ንብረትን አስበህ ነው ለዚህ እናዋጣ ነው ብለህ ነው ብርም ስተዋጣ። ኤባ ግን ያንተን ሲወስድ ስንት ብር እንደሚወስድ አያውቅም ከአንተ ጊስ አንተም መቼ እንደተወሰደብን የምታውቀው ነገር የለም። ይሄኛውም ድንገተኛ የሆነ ማለት ነው። ሳይጠና ሳይዘጋጅ ሳያስብ በቀደመው ልምዱ ተጠቅሞ አዲስ ምስጢር አዲስ ሀሳብ ሲዘርፍ ማለት ልክ የሰው ገንዘብ ሰው እንደሚዘርፈው ሁሉ ይሄኛው ደግሞ ሀሳብ የሚዘርፍ ምስጢር የሚዘርፍ የሰውን አይምሮ እና የሰው ሕሊና የሚዘርፍ ድንገተኛ ቀን የስሰማ እኮ አንተ መቀመጫህ ያስነሳል። አንዳንድ ጊዜ ይሸኩ ነበር ሊቃውንት በጠንት ጊዜ የነበሩ ይሰኩሩ ያብዱ ነበረ። እየዘረፉ የወደቁ ለሰረገላ የሚባሉ ሊቃውንት ነተጠምቆ የሚባሉ ሊቃውንት በጥንት ጊዜ የነበሩ ታሪካቸው ተጽፎ ስንሰማ ቅኔ እየዘረፉ ቅኔው ሳያልቅባቸው ግን አቅም አንሷቸው የወደቁ እንደነበሩ ታሪካቸው ይናገራል። ዛሬም በእኛም ዘመን ትንሽ ትንሽ የደረስንባቸው ሊቃውንት ነበሩ። የዛ ደረጃ ላይ እየደረሱ እና መዝረፍ ማለት ሳይታሰብ ሳይዘጋጅ አሁን በአማርኛው ስነ ጽሁፍ ታውቃለህ፣ ስንት ወረቀት ባክኖ ነው ስንት እስክሪብቶ ባክኖ ነው ስንት ሌሊት ቁጭ ብሎ አድሮ ነው ጨምቆ ጨምቆ ጭማቂ ነው የሚያጠጣን። በቅኔ ግን ወረቀትና ስኪ ሳይገናኝ ወዲያው ነው ብሎ መዝረት ነው። በቅጽበት ውስጥ እዚያው የሚደረስ ነገር መሆኑ ነው። በጣም የተለየ ጥልቀቱንም ይዘው የሚመጣው መጋቢ ሐዲስ እርስ መምህርም ኖትና እንደ መምህርነቱም በኋለኛው ሀሳቡ ላይ የቀደሙትን ባለቅኔዎች ገልጠዋል። አዲስ መንገድ እየሞከሩ ነው ያሏቸውንም ከቅርብ ዓመታት ወደ በስራዎቻቸው የተዋወቅ ናቸውን ጥሩ ጥሩ ወጣት ገጣሚያንም ጠቅሰዋል። በስራ ባለቅኔ ማን ነው ለእርሶ? አንድ ባለቅኔ በምንድን ነው ጥሩ ባለቅኔ ነው የሚባለው? የተለየ ሀሳብ ሲያመጣ፣ የተለየ ንባብ ሲያመጣ፣ የተለየ መንገድ ሲያሳይ። ደራሲ ሾፌር እንጂ ተሳፋሪ ነው ብያለሁ። ለምን ደራሲ ሾፌር መሆን አለብን? ደራሲ ሳናዎች መንገድ ጠራጊ፣ እንደ ዮሐንስ መጥምቅ ወዳናው ሸለቁ ብላ ተራራው የዳድ እያለ አዲስ የሚያሳይ እንዲያው በዚህ በዘመናዊ ስነ ጽሁፍ እኮ ስናነብ እኮ የአብዛኛው ስልጣኔ መንገድ ከፋቾች የስነ ጽሁፍ ሰዎች ናቸው የሚባለው ታውቃለህ። አንተ ለምሳሌ ሳይንሳዊ ልቦለድ የሚባል አስቀድሞ መንገድ ያሳዩ የህብረተሰቡን አስተሳሰብ የቃኙ መቼም የአንድ መኪና አቅጣጫ ተሳፋሪ ሳይሆን ሾፌር ነው የሚወስነው። ህብረተሰብ ተሳፋሪ ነው፣ ደራሲያን ደግሞ ሾፌሮች ናቸው። ስለዚህ ህብረተሰብን አቅጣጫ የሚያሳዩ አዲስ ምስጢር፣ አዲስ ሀሳብ አሁን ቅድም የጠቀስኩት ልልጆች በዚህ ዘመን ለየት ያለ ሀሳብ ይዘው መጥተዋል። ቀላል ነገር አይደለም። እስከ ዛሬ የሄድንበት መንገድ፣ እስከ ዛሬ የተጓዝንበት የስነ ጽሁፍ መንገድ ወጣ ባለ አጭር በሆነ መንገድ የድሮ ግጥም ታውቃለህ፣ አምስት ስድስት ገጽ ነበር የሚበል ዛሬ በሁለትና በሶስት በአራት መስመር በአምስት መስመር ሰፊ እንዲያውም ስነ ጽሁፍ እምቅ ነው የሚባለው አይደለም? ቅኔ አሁን አባቶች በቅኔ ቤት ሲያስተምሩን ቅኔ ተራኪ አይደለም። ቅኔ የቅኔ ዓላማው መተረክ አይደለም፣ አቅጣጫ ማሳየት ነው መንገድ ማሳየት ነው እንጂ ታሪኩን ሙሉ በሙሉ ማስቀመጥ አይደለም እና እኔ ባለቅኔ የምለው አዲስ ሀሳብ ያመነጨ የህብረተሰብን አስተሳሰብ የለወጠ የህብረተሰብን አካሄድ የቀየረ አዲስ ንባብ፣ አዲስ ምስጢር፣ አዲስ አመለካከት። አሁን የፀጋዬ ቤት የሚባል እኮ ነበር። በግጥም ራሱ አለልክ ነው ፀጋዬ ገብረመድኅን። አሁን አሁን ደግሞ ትልቁ አደጋ በወጣቶቹ ዘንድ ደግሞ የመጣ ምንድን ነው? የአንዱን መንገድ ተከትሎ እንደ ጉንዳን በመንጎድ አንዱ አዲስ ሀሳብ ሊያመጣ ይችላል። ግን ያንን አዲስ ሀሳብ ማሳፋት አንድ ነገር ነው። እንደገና መኮረጥ ደግሞ ሌላ ነገር ነው። ወጣቶች ሁሉ ጋር የሚታየው አደጋ ደግሞ ተመሳሳይ ሀሳብ ሁልጊዜ ደግሞ ጨለምተኝነትን መከራን ብቻ ሳይሆን ደስታ የሚፈነጥቅ በቅኔ ማለት ጭው ባለ በረሃ ሆኖ ገነት የሚታየው በረሃ ውስጥ ጋብን የሚያልም ብርሃንን የሚያደንቅ ሳይሆን ጨለማ ለምን እንደሚጠቅም መጠቆም የሚችል ነው ብዬ ነው ማምነው። መጋቢ ሐዲስ፣ በአማርኛም ቅኔ አንዳንድ ነጥቦች እናነሳለን። ይበልጡን በግዕዝ የሚዘረፈው ይህ ቅኔ መሰረቱን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንፈሳዊ ትምህርት ባህል ያደረገ ነውና ለመንደርደሪያ እንዲገባን ያህል የትምህርት አሰጣጡን ሂደት የሚወስደውን ጊዜ ያስረዱን። መልካም። ጠቅለል ባለ መልክ ለማስረዳት በኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ የሚሰጡ አራት አይነት ትምህርቶች አሉ አሉላ እነዚህን አራተን አይነት በጣም በጣም በትልልቅ ክፍል ስንከፍላቸው ውስጥ ስንገባ በጣም ዝርዝር ጉዳይ ያለው እንችላል። አንደኛው ጸዋትወ ዜማ የምንለው ቅዱስ ያሬድ ያዘጋጀው አቋቋሙን ጨምሮ ማለት ነው። ሁለተኛ፣ መጻሕፍተ ትርጓሜ የምንላቸው ብሉያቱን ሐዲሳቱን ሊቃውንቱን መጻሕፍተ መነኮሳቱን ያካተተ። ሶስተኛ፣ አሁን እንደ ሰ ጉዳያችን የሆነው ቅኔ ሁለተኛ ስለ ዘመን አቆጣጠር፣ ስለ ከዋክብት፣ ስለ ፀሐይ፣ ስለ ጨረቃ ጠባይ፣ ስለ ዘመን ጠባይ የዘመንን ባህርይ የምንገመግምበት የምንማርበትና የምናጠናበት ባሕረ ሐሳብ ወይም አቡሻር የምንለው ትምህርት አለ። እነዚህ አራቱ በየግ በየራሳቸው በጣም ረጅም ጊዜ ለምሳሌ ብሉያቱን መጽሐፍቱን እንኳን ብንወስድ እያንዳንዱ እንኳን እንደው ሰባት ሰባት ዓመት እንኳን ይፍች የሚባል አራት ጊዜ ሰብ ወደ ሀያ ስምንት ዓመት ይፈጃል። ትምህርቱ እንደው በግ በአጭር ቋንቋ እንኳን ጨርሶ የሚባል ማለት ነው። ዜማው ድጓው ራሱን የቻለ ነው። አቋቋሙ ራሱን የቻለ ነው። ዝማሬው ራሱን የቻለ ነው። ቅዳሴው ራሱን የቻለ ነው። የዘመን አቆጣጠሩ ራሱን ችሎ ወንበር ነበረው። ከዚያ ውስጥ እንግዲህ ቅኔ ከእነዚህ ሁሉ ለየት የሚያደርገው ምንድን ነው? አንደኛ እነዚህ ሁሉ ትምህርቶች የተዘጋጁበት ጊዜ ቋንቋ ነው። የግዙ ቋንቋ የምናጠናበት መንገድ ነው። አሁን በዚህ ዘመናዊው ግጥምና ከዘመናዊ ስነ ጽሁፍ ቅኔ የሚለየው ምንድን ነው? ቋንቋውንና ቅኔውን አብረን የምናጠረው ለምሳሌ አንድ ተማሪ ቅኔ ቤት ሲገባ እሑድ ማታ ወይም ሰኞ ማታ ቢገባ ተማሪው ትምህርት ቤት ያው ዘረፋው ማታ ነው፣ በብዛት የሚደረገው ማታ ይገባል። እንደ ገባ ግስ ይገሰሳል ማለት ቀደሳ፣ መሰገነ፣ አርገ ወጣ፣ ወፃ ወጣ፣ ቦአ ገባ፣ በላ በላ፣ ሰት የጠጣ ተውሎ ግሱን ራሱን ያጠናል። ከዛ መምህሩ መስፈሪያ ይሰጠዋል፣ መለኪያ ይሰጠዋል። ጉባኤ ቃላ ከሆነ ሁለት ቤት ነው። እዛ አምላኪያው ከሆነ ሶስት ቤት ነው። በእነዚህ ሰፍሮ፣ ለቅቶ፣ ቆጥሮ ተማሪው ጧት ይዞ ይመጣል መምህሩ ያንን ንባቡን፣ አገባቡን፣ ምስጢሩን፣ ሰምና ወርቁን፣ ፍርቁን፣ ተሳሳቢውን፣ ውስጠ ዘውን፣ ግልጸ ዘውን እንዴት አድርጎ ቅጽል እንደቀጸለ፣ እንዴት አድርጎ ተሳሳቢ እንዳስቀመጠ ያርምለትና፣ እንዲሁ እየነገረ እየታረመለት፣ እየነገረ እየታረመለት፣ ከጉባኤ ቃና ወደ ዛ አምላኬ ከዛ አምላኬ ወደ ሚበዙ ከሚበዙ ወደ ዋዜማ ከዋዜማ ወደ ስላሴ ከስላሴ ወደ ዘይዜ ከዘይዜ ወደ መወድስ ከመወድስ ወደ ክብሬቴ ወደ እጣነ ሞገር እየተሸጋገረ እጣነ ሞገር ሲነግር ተማሪው አጠናቀቀ ማለት ነው። መምህሩ በቅትሃል ነቅትሃል ለመቀኘት ደርሰሃል ዛሬ በቤተ ክርስቲያን ክብርኢቲ ታደርጋለህ ብሎ ታዘዛል። አንድ ተማሪ በቤተ ክርስቲያን ክብርኢቲ የሚባለውን ቅኔ ከተቀኘ በኋላ ቅኔ ተቀይቷል ማለት ነው። እንግዲህ ትምህርት ለበለጠ መመርመት የሚፈልግ ከሆነ ለበለጠ አገባቡን ጠንቅቆ ማወቅ የሚፈልግ ከሆነ መምህር ቀይሮ ድሞ ወደ ሌላ መምህር ይሄዳል። ከቦታ ቦታ ከመምህር መምህር እያመረፈ ከአገባብ አገባብ፣ እንግዲህ መንገዱ ብዙ ነው። ሰምናዋቁ ጎዳ ነው በጣም በብዙ መቶ የሚቆጠሩ የቅኔ አይነቶች ናከብሳል ያን እያፈራረቀ አይምሮን እያዳበረ እውቀቱን እያዳበረ የገባ አገባቡን ጠንቅቆ እያወቀ ይሄዳል ማለት ነው። መጋቢ አዲስ እሸቱ አለማየሁ ግን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ። አድማጮች፣ የተፈጥሮ አካባቢ ይቀጥላል። ሰሎሞን አባተ ነው አዘጋጅና አቅራቢው። የግብፅ ፕሬዚደንት አብዱልፈታህ ኤልሲሲ የሦስት ቀናት ጉብኝት ለማድረግ አዲስ አበባ እንደሚገቡ ተገልጿል። የሱዳኑ የኢንተርኔት ጋዜጣ ሱዳን ትሪቡን ግብፅ ካይሮ የሚገኘውን አልማስሪ አልዩም ጋዜጣን ጠቅሶ እንደዘገበው የግብፁ መሪ በዚሁ ጉብኝታቸው ወቅት ታላቁ ሕዳሴ ግድብ ግንባታን በሚመለከተው የስምምነት ማዕቀፍ ውስጥ አለመግባባት ባለባቸው ነጥቦች ላይ መፍትሄ ለመፈለግ ነው በዚያ ስምምነት ሰነድ ውስጥ ግብፅ እንዲገቡ የምትፈልጋቸው ቁልፍ የሚባሉ ነጥቦች እንደ ማሻሻያ ወይም ለውጥም የታሰቡ ናቸው ግብፅ በናይል ውሃዎች ላይ ያላትን ታሪካዊ መብት ማረጋገጥና ወደ ሕዳሴ ግድብ ግንባታ የሚገባው የውሃ መጠን እንዲቀንስ ማድረግ የሚሉ ይገኙበታል በእርግጥ ሰነዱ ፕሬዚደንቱ ሰባመንቱ ለኢትዮጵያ ጉብኝታቸው አዲስ አበባ በሚገቡ ዕለት የፊታችን ሰኞ መጋቢት 14 2007 ዓ ም ካርቱም ላይ ይፈረማል ተብሏል። የሱዳኑ ፕሬዚደንት አልበሽር ለኢትዮጵያና ለግብፅ መሪዎች ያቀረቡላቸውን ግብዣ ሁለቱም ተቀብለዋል ተብሎ ተዘግቧል። ሰሞኑን ግብፅ የመዋዕለ ንዋይ ዓለም አቀፍ ጉባኤ ጠርታ ነበር። ሻርሜል ሼክ ከተማ ላይ ተካሂዷል። በዚያ ስብሰባ ላይ እንዲገኙ የተጋበዙት ጠቅላይ ሚኒስትር ኃይለማርያም ደሳለኝ የህዳሴ ግድብ ግንባታ ከተጀመረው አንስቶ አንድ የኢትዮጵያ መሪ ወደ ግብፅ ሲጓዝ የመጀመሪያ የሆነ ጉዞ አድርገዋል። በዚያ ወቅት ታዲያ የኢትዮጵያና የግብፁ መሪዎች ዋነኛ የንግግር አጀንዳ ምን ሊሆን እንደሚችል መገመት አይከብድም። ለማንኛውም ጠቅላይ ሚኒስትሩም አባይ ከእንግዲህ የውጥረት ሳይሆን የትብብር ምንጭ ይሆናል ብለዋል። ጠቅላይ ሚኒስትሩ ከግብፅ እንደተመለሱ የግብፅ ፕሬዚደንት ከውጭ ጉዳይ ሚኒስትራቸው ሳሜ ሹክሪ፣ ከውሃ ሀብትና የመስኖ ሚኒስትራቸው ሆሳም አልሞጋዚ፣ ከዓለም አቀፍ ትብብር ሚኒስትራቸው ናግላ አልናዋን አህዋኒ፣ ከስለላ ተቋሙ ኃላፊ ካሌድ ፋውዚና ከመከላከያ ሚኒስቴር መስሪያ ቤታቸውም ተጠሪ ጋር በር ዘግተው በዚሁ በህዳሴና በአባይ ጉዳይ ላይ መክረዋል። በግብፁ ዴይሊ ኒውስ ዘገባ መሰረት በያ በዚያ ስብሰባ ላይ ታዲያ ሚኒስትሮቹ ሊፈረም ከአንድ ሳምንት ያነሰ ጊዜ ቀርቶት የነበረውን የስምምነት ሰነድ ረቂቅ ጠለቅ ብለውና ትኩረት ሰጥተው እንዲፈትሹ ፕሬዚደንት ኤልሲሲ ያዘዋል። ዙሪያ ገባውን ሁሉ እንዲመረምሩና በጉዳዩ ላይ ሊታሰብ የሚችል የሕግ አካሄድ ካለም እንዲያጤኑ ነግረዋቸዋል። ለሚኒስትሮቹ የሶስቱ ሀገሮች የውጭ ጉዳይ ሚኒስትሮች የስምምነቱን ሰነድ ካብ ካብ እያደረጉ ነው የተናገሩት። የእንግሊዝኛው አልአህራም እንደጻፈው የግብፁ ሳሜህ ሹክሪ ስምምነቱ የምስራቅ ናይል ተፋሰስና የኢትዮጵያውን ህዳሴ ግድብ አጠቃቀምን በተመለከተ በሶስቱ ሀገሮች መካከል የሚኖረውን የትብብር ንድፍ ወይም ነጥቦች ወይም አውትላይን የያዘ ነው ብለውታል። የሱዳኑ አሊ ካርቲ ታሪካዊ ብለውታል። የኢትዮጵያው ቴድሮስ አድሃኖም አዲስ ምዕራፍ ከፋች ሲሉ ጠርተውታል። ኤልሲሲ በመጪው ሳምንት የኢትዮጵያ ጉብኝታቸው ወቅት ለኢትዮጵያ ፓርላማ ንግግር እንደሚያደርጉ ራዲዮ ፋና የቱርኩን ዜና ወኪል አናዶሉን ጠቅሶ ዘግቧል። ለመሆኑ ብዙ ፀሐይና ንፋስ፣ ሙቀትና ብርድ፣ ብዙም ሌላ ፈተና የተፈራረቁበት የኢትዮጵያና የግብፅ ግንኙነት ዛሬ ምን ምን ይሸታል? ሰኞ ይፈረማል የተባለው የስምምነት ሰነድስ ይዘቱ ምንድን ነው? አቶ አለማየሁ ተገኑ የኢትዮጵያ የውሃ ኢነርጂና የውሃ የኢነርጂና መስኖ ሚኒስትርን ማምሻውን አግኝቼ አነጋግር ያለሁ የዚህ ሰረድ መሰረት አጠቃላይ በሆኑ መርሆዎች ላይ መስማማት ነው። ይሄም መርህ ምንድን ነው? የጋራ ተጠቃሚነት፣ ፍትሃዊ ተጠቃሚነት ጉልህ ጉዳት በሶስቱም ሀገሮች ላይ እንዳይደርስ የሚያደርግ በዋናነት ይሄንን መሰረት ያደረገ ነው ስምምነቱ። አሁን የሚፈረመው ስምምነት በቀጥታ ወደ ስራ ሊገባ የሚችል ነው ከተፈረመ በኋላ ይሄ ስምምነት አመላካች ነው። ያው መርህ ማለት ሀገሮች በሚሰሩበት ጊዜና ሪሶርሱን በሚጠቀሙበት በሚያለሙበት ሰዓት ሊያያቸው ሊከተሏቸው የሚገባው መርሆች ማለት ነው። ይሄ ስምምነት ከ1929 እና ከ1959ኙ ስምምነቶች ጋር ያለው ግንኙነት ይኖር ይሆን ወይ? ምናልባት እነሱን የሚተካ ይሆናል ተብሎ ይታሰባል። እነዛ ስምምነቶች አንዱ የ1929ኙ እንግሊዝ ከሌሎቹ ሀገሮች ጋር በዛ ደረጃ የተፈረመ ነው። 1959ኙ በሱዳንና በግብጽ መካከል የተፈረመ ነው እና ይሄ አሁን የጋራ መርህ ከእሱ ጋር ግንኙነት የለውም። ምክንያቱም እነዛን ሁለቱንም ኢትዮጵያ የተቀበለቻቸው አይደለም ልትቀበልም አይገባም። ስለዚህ እነዛን ኖሩም አልኖሩም ኢትዮጵያ ግምቱ ሳታስገባ በአዲስ መንፈስ ነው ማለት ነው ወደዚህኛ ወደ አዲሱ የትብብር ስምምነት የምትገባው። ይህ እንግዲህ ሀገሮች በሰቤዝን ደረጃ ስምምነት ሊያደርጉ ይችላል ነው የሚለው መሪው ራሱ እና በዛ መሰረት የጋራ ተጠቃሚነት፣ ፍትሃዊ ተጠቃሚነትን እነዚህን በዓለም አቀፍ ደረጃ ተቀባይነት ያገኙትን መርሆች የመከተል እና በልማት በአጠቃቀም ውስጥ እነዚህን ነገሮች የመከተል መርህ ነው። ይሄ መርህ የግብጽ ፕሬዚደንት አብዶልፈታህ ኤልሲሲ ሰሞኑን ለሶስት ቀናት ጉብኝት ወደ ኢትዮጵያ ይገባሉና የግብፅ መገናኛ ብዙሃን እንደዘገቡት ፕሬዚደንቱ ወደ ኢትዮጵያ የሚመጡት አንዱም ግብፅ በአባይ ውሃ ላይ ያላትን ታሪካዊ መብት በቃል በቃል ነው። ይህንን የምተረጉሙሎት ታሪካዊ መብት ይሄ ስምምነት ሰነድ ግምት ውስጥ እንዲያስገባ ግፊት ለማድረግ ነው። ከዛ በተረፈ ደግሞ ወደ ህዳሴ ግድብ የሚገባው የውሃ መጠን እንዲቀንስም የኢትዮጵያን ባለሥልጣናት ለማሳሰብ ጭምር ነው የሚሉ ዘገባዎች ሰፍረዋል። ይህንን እሳቸው ናቸው የተናገሩት ብለው ነው የዘገቡት። እና ምን ማለት ነው? ይሄ ማለት ይሄ አሁን ያልካቸው ነገሮች በእኛ በኩል በተደጋጋሚ ሲያነሷቸው በነበረውም ጊዜ ተቀባይነት የሌለው ጉዳይ ነው፣ የዳም ውሃ መቀነስ የዳም ከፍታ መቀነስ፣ ሌሎች የመሳሰሉት በዚህ ዙሪያ ተቀባይነት የላቸውም። እንግዲህ ባለፉት ጊዜያት ስንነጋገርና ወደ መስማማት የመጣንባቸው አሁን አንተ ያነሳቸው ነገሮች የሉበትም እና መስማማት የምንችለው ባለፉት ጊዜያቶች ይተንበት በድራፍት ደረጃ ያዘጋጀነው ነው። ሚስተር ኤልሲሲ ከትናንት በስቲያ ማክሰኞ ሚኒስትሮቻቸውን ሰብስበው መክረው ነበረ። በዚህ ጉዳይ ላይ ጠቅላይ ሚኒስትር ሃይለማርያም ደሳለኝ ግብፅ ተገኝተው ከተመለሱም በኋላ የዚህ ሰነድ ጉዳይም በስፋት እየተነገረ ከመጣ በኋላ ማለት ነው ከዛ በኋላ ነው ፕሬዚደንቱ ይህንን ሀሳብ ያንጸባረቁት የሚባለው። ለመሆኑ የግብፅ ታሪካዊ መብት ማለት ምን ማለት ነው በአባይ ውሃ ላይ? እንግዲህ ግብጽ ታሪካዊ መብት ብላ የምትጠራው ሀምሳ አምስት ነጥብ አምስት ቢሊየን ሜትር ኩብ በዓመት የማግኘት ታሪካዊ መብት አለኝ ብላ የምታነሳው ነው። በቀደሙት ስምምነቶች ላይ የተጠቀሰው ማለት ነው። ቅድም ባነሳቸው፣ አዎ፣ በቀደሙት ባለፉት፣ በተለይ በአስራ ዘጠኝ መቶ ሀምሳ ዘጠኝ ዓመተ ምህረት ከሱዳንና ከግብጽ ጋር የተፈራረሙት ለሱዳን አስራ ስምንት ነጥብ አምስት ቢሊየን ለግብጽ ሀምሳ አምስት ነጥብ አምስት ቢሊዮን ነው የሚያስቀምጠው እና ኪዩቢክ ሜትር ውሃ በአጠቃላይ ያው ተፋሰሱ ውስጥ ያለ ውሃ ለሁለት አገሮች ብቻ የሚያከፋፍል ስምምነት ነበር። ሰማንያ አራት ቢሊዮኑን ሜትር ኩብ ውሃ ማለት ነው አዎ እና ይሄ ሀምሳ አምስት ነጥብ አምስት የሚባለው ነው እንደ ሂስቶሪካል ራይት ብላ ግብጽ የምትጠራው እና ይሄ ስምምነት እየተዘጋጀ ያለ እንደውም አሁን ወደ ስምምነቱ ወደ መፈረሙ እየተገባ ያለ የሶስቱ ሀገሮች የውጭ ጉዳይ ሚኒስትሮች በሰጧቸው ሀሳቦች በሶስቱ ሀገሮች መካከል፣ በግብጽ በኢትዮጵያ እና በሱዳን መካከል የአዲስ ስምምነት ምዕራፍ ነው ብለው ነበረ። የግብፁ የውጭ ጉዳይ ሚኒስትር ሳሜ ሹኩሬ፣ የሱዳኑ አሊካርቲ ደግሞ ታሪካዊ ስምምነት ነው ብለውት ነበረ። የኢትዮጵያው ቴድሮስ አድሃኖም ወደ አዲስ ምዕራፍ የሚወስደን ስምምነት ነው ብለው ነበረ። እነዚህ የውጭ ጉዳይ ሚኒስትሮች እንዲህ አይነት ሀሳቦችን እያንጸባረቁ ባሉበት ሁኔታ የፕሬዚደንቱ ይህንን የታሪካዊ መብት ጉዳይ ማንሳት የስምምነቱን እውነተኛነትና ተፈጻሚነት ወዴት ነው የሚወስደው? እንግዲህ ፕሬዚዳንቱ ያሉትን እኔ ቃል በቃል የሰማሁት ነገር የለኝም። ነገር ግን ሶስቱ የውጭ ጉዳይ ሚኒስትሮች ካርቱም ላይ በተደረገው ውይይት እነሱ ራሳቸው በመግለጫቸው እንደሰጡት ነው ስምምነቱ የተቀረጸውና ቅድም ያነሳሁልህ የጋራ ተጠቃሚነትን እያንዳንዱ በሌላው ላይ ጉልህ ጉዳት እንዳያስከትል ፍትሃዊ ተጠቃሚነትን መርህ የሚገልጽ የስምምነት መርህ ነው የተቀመጠው። እና እዛ ውስጥ ሂስቶሪካል ራይት የሚለው በስምምነት ውስጥ የለም፣ ሊኖርም አይገባም። ሌላው አንድ ማንሳት የምፈልገው እርስ በሂደቱ ውስጥ ከረጅም ጊዜ ጀምሮ ቆይተዋል። በኢትዮጵያና በግብጽ መካከል አንዳንድ ጊዜም የመካረር አንዳንድ ጊዜም አብሮ ለመስራት የመፈለግ አዝማሚያዎች ሲነሱ ሲወርዱ ሲወጡ ቆይተዋል። በተለይ በቅርብ ዓመታት መሪዎቹን በተለዋወጡ ቁጥር የአየሩም ሁኔታ እንደዚያው ሲለዋወጥ ቆይቷል እና አጠቃላይ ሁኔታውን ሲገመግሙት አሁን ያለውን ምንድን ነው የሚታየው እርሶ? እኔ የሚታየኝ ይህንን የጋራ ሀብት ወይንም ሼርድ ሪሶርስ አንዱ በአንዱ ላይ ጉዳት ሳያስከትል ፍትሃዊና ምክንያታዊ ተጠቃሚነትን በማረጋገጥ ሶስቱም ሀገሮች ወደ አንድ ስምምነት ይመጣሉ የሚል ግምት ነው ያለኝ የመጋቢት አስራ አራቱ ስምምነት ይፈረማል የሚል እምነት አለት። ያለ ምንም መደናቀፍ የካርቱሙ በእኛ በኩል የመፈረም ፍላጎቱ በጣም ከፍተኛ ነው ያው ቢፈረም ጥሩ ነው የሚል ነው እንግዲህ ሀገሮች የራሳቸው አቋም ሊኖራቸው ይችላል። እስካሁን በጠቅላይ ሚኒስትራችንም ግብጽም በነበሩ ጊዜ ስምምነቱ እንደሚፈረም ነው ከሶስቱ መሪዎች የተነጋገሩትና በእኛ በኩል ይፈረማል ብለን እንገምታለን። በሂደት ሁኔታውን ማየት ይጠይቃል። አቶ አለማየሁ ተገኑ የኢትዮጵያ የውሃ ኢነርጂና መስኖ ሚኒስትርን አመሰግናለሁ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። በተንሰራፋ ሙስናና በሁከተኛ ጽንፈኝነት መካከል ግልጽ ያለ ግንኙነት ያለ መሆኑን በመጠቆም የዛሬው ርዕሰ አንቀጽ ሀተታውን ጀምረዋል። ብዙውን ጊዜ የተንሰራፋ ሙስና ውጤቱም ሆነ መንስኤው የአስተዳደር ጉድለት ነው። ያም ሁከተኛ ጽንፈኝነት የሚፈለፈልበትንና የሚሸሸግበትን ሁኔታ ያመቻቻል። ይህ የሚሆነው ብዙሀን ተገፍተው ጥቂቶች በማጭበርበር እንዲበለጽጉ በሚፈቅድ ስርዓትና ህብረተሰብ ላይ ህዝብ ሲቆጣ ብሶትና ጥላቻ ሲያድርበት ነው በማለት ርስ አንቀጹ ያብራራል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የሲቪላዊ ደህንነት፣ የዲሞክራሲና የሰብአዊ መብት ጉዳዮች ምክትል ሚኒስትር ሴራ ሲወል ሲናገሩ ደካማ አስተዳደር ሲሰፍን ጥራት ያለው ትምህርት፣ የምጣኔ ሀብት እድገት፣ የሰብአዊ መብት ከበሬታ ሲጓደል ዜጎች ይበልጡን እርስ በርሳቸው ለመለያየት ከመንግስታቸው ለመነጠል ወይም በመንግስታቸው ለመገፋት ይጋለጣሉ ብለዋል። ይህ ደግሞ ሪዮታ ለምን የመቀበል ነገር ሳይሆን ማህበረሰቦች ከውከተኛ ጽንፈኞች ጋር እንዲወግኑ ወይም ደግሞ ጽንፈኞቹን በምንቸገረኝነት እንዲመለከቱ የሚያደርገው በማህበረሰቦች ዘንድ የሚያድረው የቁጣና የመገፋት ስሜት መሆኑን ነው በማለት አስረድተዋል። ስለዚህም አለረሳ አንቀጹ ራሱን የኢራቅና የሌቫንቶች እስላማዊ መንግስት ብሎ የሚጠራው ቡድን አይሲል፣ ኢራቅ ውስጥ ህዝቡ በሙስና በተዘፈቁ ባለስልጣናት መከፋቱን ተጠቅሞ የተወሰኑ ሰዎችን ድጋፍ ሊያገኝ የቻለው ብልሹ አቋሙን ወደውለት ሳይሆን መንግስቱን የመቃወም አቋሙን ስለተጋሩ ነው። ሙስና ተንሰራፍቶ ህዝብ በመንግስት ላይ አመኔታ እንዳይኖረው እያደረገና ሀገሪቱን ከመሠረቷ እያናጋት ባለበት በዲሞክራሲያዊት ኮንጎ ሪፑብሊክ ምስራቃዊ ክፍለ ግዛት የተለያዩ አማጺ ቡድኖች ሙስናውንና የመልካም አስተዳደር ጉድለቱን ተዋጊ ለመመልመል እየተጠቀሙበት ነው ብሏል ርዕሰ አንቀጹ። በናይጄሪያ በተንሰራፋው ሙስና ምክንያት የመንግስት ካዝና በመቦጥቦጡ የጸጥታ ኃይሎቹ ምግብ፣ ደሞዝም ሆነ ትጥቅ የሚከፈል በቂ ገንዘብ የለም። በዚህም የተነሳ ህዝቡን ከቦኮሀራም አሸባሪዎች ለመጠበቅ እንዳይችሉና ዜጎች ቁልፍ በሆኑ ተቋማት ላይ አመኔታ እንዲያጡ አድርጓል። ረዳት የውጭ ጉዳይ ሚኒስትር ሲወል በመቀጠል ሙስና ከሁከተኛ ጽንፈኝነት የተለያዩ ምክንያቶች አንዱ ብቻ ነው። ስለዚህም ሁከተኛ ጽንፈኝነት እንዳይስፋፋ ከፈለግን ጸረ ሙስና ትግሎች መካሄድ ያለባቸው ከሌሎች የፖሊሲ እርምጃዎችና መርሃ ግብሮች ጋር ተቀናጅተው መሆን ይኖርበታል ብለዋል። ህዝባዊ ተቋማትን በጸጥታ ጥበቃ እንዲሳተፉ ብቻ ሳይሆን ተመራጭ ባለስልጣናት በህዝብ ተጠያቂነት እንዲኖራቸው ለማድረግ የሚያስችል ህጋዊ መዋቅር እንዲመሰርቱም ጭምር ማጠናከር ያስፈልጋል በማለት ረዳት ሚኒስትሯ አክለዋል። የተወሰነ የህብረተሰብ ክፍል በፖለቲካም ሆነ በማህበራዊና በመጣኔ ሀብታዊ ዘርፉ እንዳይገለል ለማድረግ ሁሉን አቀፍ አስተዳደርን ማረጋገጥ ያስፈልጋል ካለ በኋላ ረሳ አንቀጹ ይህም ማለት ተጋላጭ የህብረተሰብ ክፍሎች ችግሮቻቸውን ለማስወገድ ከጽንፈኞች ጋር እንዳይወግኑ ደህንነታቸው የሚጠበቅበትን ጠንካራ ማህበረሰብ መገንባት ማለት ነው ሲል አሳስበዋል። ለመቻቻል፣ ለሰላም፣ ለአሳታፊነት የሚሟገቱ በሰላማዊ ሰዎች ላይ የሚፈጸም ጥቃትን የሚቃወሙ መሪዎችን ድምፅ በማጉላት የጽንፈኞች ሪዮት ዓለም ሰሚ ጆሮ እንዳያገኝ መከላከል ማለት ነው ካለ በኋላ ሁከተኛ ጽንፈኞች ህዝብ በሙሰኞች ላይ ያለውን ምሬት ላላማቸው ድጋፍ ለመቃረም ይጠቀሙበታል ብሏል። ስለዚህም ጽንፈኝነት ተሰሚነት እንዳያገኝ ለማድረግ ሙስናን ማስወገድ ወሳኝ የመጀመሪያ እርምጃ ነው በማለት ርዕሰ አንቀጹ ሀተታውን ያበቃል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። ክቡራትና ክቡራን አድማጮች፣ አሁን የፕሮግራም መልእክት አለን። የኢትዮጵያ ብሔራዊ ምርጫ የፊታችን ግንቦት 2007 ይካሄዳል። በኢትዮጵያ ምርጫ የብሔራዊ ምክር ቤት አባል የሆኑና ያልሆኑ እንዲሁም የምርጫ ሥነ ምግባር ሕጉን የፈረሙና ያልፈረሙ ተቃዋሚ ፓርቲዎች አሉ። የምክር ቤቱ አባል መሆን ወይም ያለመሆን፣ የሥነ ምግባር ሕጉን መፈረም ወይም አለመፈረም አንደምታው ምንድን ነው? በፓርቲዎቹ የምርጫ ውድድር ላይ የሚፈጥረው ልዩነትስ? ለእነዚህና ሌሎች የምርጫ ጥያቄዎቻችሁ መልስ እንዲሰጡን ከሰማያዊ ፓርቲ ኢንጂነር ይልቃል ጌትነትን ከኢትዮጵያውያን ዲሞክራሲያዊ ፓርቲ ዶክተር ጫኔ የከበደን ለጥያቄዎቹ መልስ እንዲሰጡ ጋብዘናቸዋል። ጥያቄዎቻችሁን በኢትዮጵያ አቆጣጠር እስከ ነገ አርብ ከቀኑ 10 ሰዓት ድረስ በዋሽንግተን ዲሲ አቆጣጠር ደግሞ እስከ ነገ አርብ ከጠዋቱ 2 ሰዓት ወይም ኤይት ኤኤም በለንደን ወይም ግሪንዊች ደግሞ እስከ ነገ አርብ 1300 ወይም ከቀኑ 7 ሰዓት በስልክ ቁጥራችን 202 205 4492 የውስጥ መስመር 14 አኑሩልን። ከኢትዮጵያ ወይም ከአሜሪካ ውጭ ከየትም የዓለም ክፍል የምትደውሉልን መስመሩ የተዘዋዋሪ ክፍያ የሚከፈልበት በመሆኑ የቴሌ ዓለም አቀፍ ጥሪ አስተናጋጆቹ ይህንኑ አሳውቃችሁ ደውሉ። ለእርሶ ነፃ ነው። ወይም በኢሜይል ሆርን አት ቪኦኤ ኒውስ ዶት ኮም አሊያም ፌስቡክ ገጻችን ቪኦኤ አምሐሪክ ብላችሁ አስፍሩ። የተከበራቸው አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶችም በዚሁ የተጠናቀቁ ነው። በስቱዲዮ ፕሮግራሙን የመራልን ቴሌ ላይ አምላክ ነው። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባተ እና አዲሱ አበበንን አብራችሁን ስለቆያችሁም እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም ደናደሩ።